የአውሮፕላን አብራሪነት ስልጠና እጅግ በርካታ ገንዘብ ያስወጣል። ያም በመሆኑ በርካታ ሕጻናት የልጅነታቸው ህልም መክኖ የሚቀርብበት አጋጣሚ በርካታ ነው። ሼፓንግ ራሌሆኮ ግን ገና የአራት ዓመት ሕጻን ልጅ ሳለች ጀምሮ ታልሞ የነበረውን ከግቡ ለማድረስ እየተጣጣረች ነው። በትርፍ ጊዜዋ ብስኩቶችንና ኬኮችን እየጋገረች በመሸጥ የማይሆን ይመስል የነበረውን ግን እውን እንዲሆን ልታደርግ ነው። ከአክስቷ ጋር ለወራት ከሌሊቱ ዘጠኝ ሰዓት ብስኩቶችንና ኬኮችን እየጋገሩ ምኞቷን ለማሳካት ዳር ደርሳለች። እናም ብስኩትና ኬኮቿን የሚገዙ በእጃዙር ስልጠናዋን አገዙ ማለት ነው። የ23 ዓመቷ ወጣት በእርግጥም ከልጅነቷ አንስቶ ስትመኝ የነበረውን ሙያ ከግብ ልታደርስ ጫፍ ደርሳለች። ሺፓንግ ራሌሆኮ በሚያበሩ አይኖቿ ሰማዩ ላይ ተክራለች። ሰማዩ ላይ አነስተኛዋ ሴስና አውሮፕላን እየበረረች ነው። አንድ ቀን እዚች አውሮፕላን አብራሪ ክፍል ውስጥ መቀመጥ የልጅነት ምኞቷ ነው። የበረራ ትምህርት ቤቷን መለያ ልብስ ለብሳለች። በረዥሙ የተሰራችው ሹሩባዋ ጀርባዋ ላይ ተዘርግቷል። ከልጅነቷ አንስቶ ህልሟ አንድ ቀን አውሮፕላን አብራሪ መሆን ነው። በዓለማችን ሁሉ ከሚገኙ ቢሮዎች ምርጡ እይታ ያለበት ነው። በመጀመሪያ አውሮፕላን አብራሪ ክፍል ውስጥ እንዳለው እይታ የሚሆን የለም። በዚያ ላይ አብዛኛውን ጊዜ ሁሉንም ነገር የምትቆጣጠረው አንተ ሆነ፣ በቃ ዝም ብሎ በጣም ደስ የሚል ነው። ሺፓንክ፣ ይህን ህልሟን ከአራት ዓመቷ አንስታ ላለፉት 20 ዓመታት ግድም ደጋግማው ስታየው ነበር ማለት ይቻላል። ፕሪቶሪያ አቅራቢያ ከሚገኘው የመኖሪያ ከተማዋ አውሮፕላን ለማብረር እያለመች ነው። እንደ እናቷ በምታያቸው አክስቷ ቤት ያደገችውም ከልብ የምትወዳቸው አክስቷ ገንዘብ የማይገዛውን ፍቅር እየለገሱ አሳድገዋታል። ያም ብቻ አይደለም። እማዬ ብላ የምጠራቸው አክስቷ ህልሟ እውን እንዲሆን ከጎኗ ሆነው ደግፏታል። ሼፓንግ አውሮፕላን አብራሪነት መሰልጠን ከፍተኛ ውጪ እንደሚያስጠይቅ አልጠፋትም፣ ግን ደግሞ መፍትሄውም አልተሰውራትም ብስኩትና ኬኮችን መጋገር ድሮም ጀምሮ ትወዳለችና ቀጣዩን አሰበች። እቤት እግሬን ዘርግቼ በመቀመጥ እድሌን ማማረር እንደሌለብኝ ወሰንኩም። ይልቁንስ ምኞቴን ለማሳካት መጣር እንዳለብኝ ውሳኔ ላይ ደረስኩም እናም ለምን ብስኩትና ኬክ መጋገር አልጀምርም አልኩም። እናቴ ማድቤት ውስጥ በጣም ጎበዝ ናት። ሁሉንም ነገር ከእሷ ነው የተማርኩት። ኬኮችን ጋግሬ በመሸጥ የሚሆነውን ማየት ፈልጋለሁ ብዬ ስነግራት ሙሉ በሙሉ ነው በሀሳብ የተስማማቸው። አብራሪ ለመሆን ማንኛውንም ነገር ማድረግ ነበረብኝ። የአብራሪነት ህልሟን እውን ለማድረግም ዘወትር ሌሊት ዘጠኝ ሰዓት ካልገዋ መነሳት አለባት። ተነስታም ኬኮችን ትጋግራለች። ኬኮቹን እየሸጠች የምታገኘውን ገቢም የአውሮፕላን አብራሪነት ሙያን ለመሰልጠን በትጋት ታጠራቅማለች። ይህ የሶስት ዓመቷ ደቡብ አፍሪቃዊት ምን ማድረግ እንዳለባትና የት መድረስ እንደሚገባት ጠንቅቃ ታውቃለች። የግል አውሮፕላን አብራሪነት ፈቃድ ለማግኘት መንገዱን ጀምራለች። ከሁለት ዓመት በኋላ የንግድ አውሮፕላን በረራ ፈቃድ አገኛለሁ ብላም ነው የምተጋው። ዋና ህልሟ የበረራ ሰዓቶችን ሰብስባ በስተ መጨረሻ ሙሉ ለሙሉ አውሮፕላን አብራሪ መሆን ነው። ለብዙዎች ትልቁ ህልም ኤርባስ አሊያም ቦይንግ አውሮፕላኖችን ማብረር ነው። እኔ ራሴ ትልቅ አውሮፕላን ጣቢያ ብሰራ ደስ ይለኛል። አውሮፓ ውስጥ በሚገኝ የበረራ ጣቢያ እሰራለሁ ብዬ ተስፋ አድርጋለሁ። ኤርባስ 737ና 747ን ማብረር እፈልጋለሁ። የምንጓዘው ከጆሃንስበርግ ወደ ፍራንክፈርት ነው። አብራሪያችሁ ሼፔንግ ራሌ ሆኮ ነኝ የሚለውን ድምፅ ከአውሮፕላን አብራሪ ክፍል ለመንገደኞች የምታሰማበትን ቀን እንደናፈቀች ነው። ሼፔንግ ኬክና ብስኩቶችን እየሸጠች ራሷን በመደገፍ እስካሁን የአንድ ዓመት የበረራ ስልጠናዋን አጠናቃለች። የረዥም ዘመን እቅዷ ግቡን ከመታም ከደቡብ አፍሪቃ፣ ጥቂት ሴት አብራሪዎች አንዷ ትሆናለች ማለት ነው። ሼፔንግ ይህ ህልሟ አንድ ቀን እውን የሆነና እዚህ ያደረሷትን ኬኮችና ብስኩቶችም ለአውሮፕላን ተሳፋሪዎቿ ማደሏ ሩቅ እንደማይሆን እየቀለደችም ቢሆን ትናገራለች። ከቀልዷ ባሻገር ግን ሴስና አውሮፕላን ላይ ተሳፍራ አየሩን ለመቅዘፍ የመጓጓት ቁርጠኝነቷ ይነበባል።